ተፈጻሚነት ጊዜው ከአንድ ወር በኋላ የሚጠናቀቀው የአስቸኳይ ጊዜ አዋጅ በከፊል ሊራዘም እንደሚችል ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝ አስታውቀዋል። በአዋጁ የተጠቀሱ አብዛኛዎቹ ክልከላዎች ትናንትና ተነስተዋል ተብሏል። የአገሪቱ የጸጥታ አካላት በአንድ ዝ ተቀናጅተው እንዲሰሩ የሚጠይቁ ክስተቶች ግን ሙሉ በሙሉ አልተወገዱም ብለዋል ጠቅላይ ሚኒስትሩ። እስክንድር ፍሬውን። የመንግስታቸውን የግማሽ ዓመት አፈጻጸም ሪፖርት ዛሬ ለፓርላማው ያቀረቡት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ወቅታዊ የሆኑ ጉዳዮችንም አንስተዋል። በሀገሪቱ እየተተገበረ ያለው የአስቸኳይ ጊዜ አዋጅ ደግሞ ከተነሱት ጉዳዮች አንዱ ነው። መስከረም 28 ቀን የታወጀውንና ለአምስት ወራት በስራ ላይ የቆየውን አዋጅ በተመለከተ የአስቸኳይ ጊዜ አዋጅ ኮማንድ ፖስት በቅርቡ ግምገማ ማድረጉን ጠቅላይ ሚኒስትሩ አስረድተዋል። ሂደቱን ደረጃ በደረጃ ወደ መደበኛ የህግ ማስከበር ስርዓት ለማሸጋገር የሚያስችል መመሪያ መዘጋጀቱንና ወደ ትግበራ መገባቱንም ተናግረዋል። ከዚሁ ጋር በተያያዘ ትናንት በአስቸኳይ ጊዜ አዋጅ ኮማንድ ፖስት የተሰጠው መግለጫ በአዋጁ የተጠቀሱ አብዛኛዎቹ ክልከላዎች መነሳታቸውን ያመለከተ ነው። ይህም ሆኖ ግን ጠቅላይ ሚኒስትር ኃይለ ማርያም እንዳሉት በተለይ የአገሪቱ የጸጥታ አካላት በአንድ እዝ ተቀናጅተው እንዲሰሩ የሚጠይቁ ክስተቶች ሙሉ በሙሉ አልተወገዱም። ክስተቶች ካሏቸው ውስጥ በምሳሌነት የጠቀሷቸውም አሉ። አንዳንድ ቦታዎች የሚታዩ ግጭቶች፣ በአውራ ጎዳናዎች መኪና አስቆሙ መዝረፍና መስተዋቶችን የመስበር በጥቂት ቦታዎች ብን ቢሆን በትምህርት ተቋማት ውስጥ የመማር ማስተማር ሂደቱን ለማስተጓጎልና ረብሻ ለመፍጠር የመሞከር አንዳንድ አካባቢዎች ላይ በግለሰቦችና ድርጅቶች ቅጥር ግቢ ውስጥ የሚፈነዱ መሳሪያዎች የመወርወር የመሳሰሉ ጉዳዮች ይንጸባረቃሉ። እነዚህ ክስተቶች በውስን አካባቢዎች የተከሰቱን ቢሆን ከህዝባችን ጋራ ተጨማሪ ውይይት በማካሄድና በተግባርም እነዚህን ሂደቶች ለማምከን ተጨማሪ የተጠናከረ ስራ መስራት የሚገባን መሆኑን የሚያመለክቱ ክስተቶች ናቸው። እነዚህና መሰል ጉዳዮችን ተከትሎ የአስቸኳይ ጊዜ አዋጁ ለአንድ ጊዜ ቢራዘም የተደላደለና እጅግ አስተማማኝ የሆነ ሰላም ለማረጋገጥ ይቻላል የሚለው ሀሳብ በሕዝቡ ውስጥ እንደሚንሸራሸር ለመገንዘብ ችለናል። መስከረም 28 2009 ዓ ም የታወጀው የአስቸኳይ ጊዜ አዋጅ የቆይታ ጊዜ በያዝነው ወር መጨረሻ ይጠናቀቃል። የህዝብ ተወካዮች ምክር ቤት በሁለት ሶስተኛ ድምፅ ይህንን አዋጅ ሊያድስና ሊያስቀጥል ይችላል። የጠቅላይ ሚኒስትር ኃይለማርያም ደሳለኝ ማብራሪያም በከፊል መራዘሙ የማይቀር መሆኑን ያመለከተ ነው። ይህ ደግሞ የአብዛኛው ህዝብ ድጋፍ እንዳለውን ያብራሩት ከዚህ ቀደም ለተከበረው ምክር ቤት ባቀረብኩት ማብራሪያ መሰረት በተደረገው የህዝብ አስተያየት ጥናት ወደ ሰማንያ ሁለት በመቶ የሚሆነው በጥናቱ የተሳተፈው ህዝብ የአስቸኳይ ጊዜ አዋጅ ሙሉ በሙሉ ወይም በከፊል እንዲቀጥል የሚል አስተያየት እንዳላቸው ለመረዳት ችለናል። የአስቸኳይ ጊዜ አዋጁ ውስጥ ጸንቶ በሚቆይበት በሚቀጥለው አንድ ወር ጊዜ ውስጥ ጥልቅ ጥናት በማካሄድ ለተከበረው ምክር ቤት የጥናቱን ውጤት በማቅረብ የምናጸድግበት ሁኔታ ይኖራል። ይህ ጥናት በሚቀርብበት ጊዜም በህገ መንግስቱ አንቀጽ ዘጠና ሶስት ንዑስ አንቀጽ ስድስት ሰ መሰረት ምክር ቤቱ ያቋቋመው የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድም አስተያየቱን አጠናክሮ ያቀርባል የሚል እምነት አለኝ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው ማብራሪያቸው ከ21 ሀገር አቀፍ የፖለቲካ ፓርቲዎች ጋር በመካሄድ ላይ ስላለው የቅድመ ድርድር ውይይትም አንስተዋል። እርሳቸው እንዳሉት ከአንዳንድ አካላት እየቀረቡ ያሉ የተሳሳቱ ሀሳቦች ሂደቱን እንዳያደናቅፉት ይሰጋሉ። ወደ ውይይትና ድርድር የገባ ነው፣ በፍርሃትና በውጭ ኃይሎች ግፊት አይደለም ሲሉ ነው ጠቅላይ ሚኒስትሩ ያብራሩት። ከኤርትራ ጋር ያለውን ግንኙነት በተመለከተም የሁለቱን አገሮች ወንድምና እህት ህዝቦች ጥቅም ሊያጎለብት በሚችል ቅኝት የሚመራ መሆኑን ነው የተናገሩት። በኤርትራ ያለው ሁኔታም ከመሻሻል ይልቅ እየተባባሰ መጥተዋል ሲሉ ነው ያብራሩት። በአሁኑ ወቅት ከኤርትራ እየተሰደዱ የሚመጡ ወንድሞቻችንና እህቶቻችን ቁጥር በየቀኑ ከመቶ ሀምሳ እስከ ሁለት መቶ የደረሰ ሲሆን ከዚህ ውስጥ ወደ አንድ አምስተኛ የሚሆነው ደግሞ ወታደሮች መሆናቸው ሁኔታው ከወትሮም እየከፋ መሆኑን የሚያሳይ ነው የኢትዮጵያ መንግስት ለወንድምና እህት ሕዝቦች የሚያደርገውን አቀባበል በነበረው በወንድማማችነትና እህትማማችነት መንፈስ አሁንም አጠናክሮ የሚቀጥል ይሆናል። በተቃራኒው ደግሞ የኤርትራ መንግስት ኢትዮጵያን ሊያተራምሱልኝ ይችላሉ በሚል ተስፋ ከተለያዩ አካባቢዎች የሚሰበስባቸውን ፍርፋሪ በመጠቀም አሰልጥኖና አስታጥቆ የሚልካቸው ጀሌዎች በአካባቢው ህዝብና ሚሊሻ እንዲሁም በጀግናዊ መከላከያ ሰራዊታችንና ሌሎች የጸጥታ ኃይሎች ተመልሶ ነጋሪ ሳይቀር እየተደመሰሱና እየተያዙ ያሉ በመሆኑ ህዝቡና የጸጥታ ኃይሎቻችን ለፈጸሙት አኩሪ ተግባር የላቀ የምስጋና ይን ላቀርብላቸው እፈልጋለሁ። ሁኔታው ከምንጩ እንዲደርቅ በአገር ውስጥም ሆነ በውጭ የምንሰራውን ስራ አጠናክረን እንቀጥላለን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው የፓርላማ ይታቸው ከአባላቱ ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። ሪፖርታቸው በተለይ ያተኮረውም ኢኮኖሚያዊ በሆኑ ጉዳዮች ላይ ነው። በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮክ አዲስ አበባ። አድማጮች ልዩ ዘገባችን ይቀጥላል። አብይ ርዕስ የኢትዮጵያው ጠቅላይ ሚኒስትር ቀደም ብለው እንደሰማችሁት አቶ ኃይለማርያም ደሳለኝ የአስቸኳይ ጊዜ አዋጁ ላይ የተናገሩትን አስመልክቶ የተቃዋሚ ፓርቲዎችም በየበኩላቸው ምን ላይ ሰጥተዋል። እስክንድር ፍሬ ያነጋገራቸው የመላው ኢትዮጵያ አንድነት ድርጅት ፕሬዚዳንት ዶክተር በዛብህ ደምሴ ከነኚህ ውስጥ አንዱ ናቸው። በማንኛውም በዴሞክራሲ እ መልቲ ፓርቲ ሲስተም ውስጥ አለሁ የሚል መንግስት የጊዜያዊ አስቸኳይ አዋጅን አይደግፍም። በእኔ እምነት ማንኛውም የኢትዮጵያዊ ሕዝብ በሰላማዊ መንገድ የመኖርና መብቱን ያስጠበቀ ለመኖርና ለመስራት ከዚህ ከአስቸኳይ ጊዜ አዋጅ ውጪ መሆን አለበት። ምክንያቱም በየቦታው አሁን ለምሳሌ ወደ ስራው ሲሄድ የአዋጅ እስካለ ድረስ በመንገድ ላይ ሊያዝ ይችላል፣ ሊጠየቅ ይችላል። ብዙ ጣጣዎች አሉ። ያም ሆኖ ይህ ትላንት የአስቸኳይ ጊዜ አዋጅ ጸሐፊ የሆኑት መከላከያ ሚኒስትሩ ሲናገሩ አብዛኛውን አስቸኳይ ጊዜ አዋጅን በተመለከተ በቀረና በቅርብ ጊዜ ውስጥ ሌላውም ደግሞ እንደማይኖር አስረድተዋል። ይሄ ጥሩ ነገር ነው። ምክንያቱም ሁላችንም የአስቸኳይ ጊዜ አዋጅ የሚባል ነገር በጣም አስከፊ ነገር ሲኖር ብቻ ነው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስም ተከታዩን አስተያየት ሰንዝረዋል። ወደ አዋጁ መግባታቸውን ድሮም የተቀበልነው አይደለም። አሁንም በዚህ ከቅርብ ጊዜ ወዲህ ከኢህአዴግ ጋር ድርድር ይቻል እንደሆን በተቀመጥንበት ሁኔታ አንዱም ድርጅቶች በነጻነት ከህዝባቸው ጋር እየተገናኙ የዚህ ድርድር ውሎንም በሚመለከት እያስረዱ ድጋፍ እያገኙ መሄድ ነው ያለባቸው ይህንን ደግሞ የታወጀው አስቸኳይ ጊዜ አዋጁ አይፈቅድም። ብዙ አካባቢዎችን ቀይ ቀጠና ይላል። ሌሎቹንም አካባቢዎች ገብቶ መውጣቱን የአካባቢው ማዕከላዊው ህዝ አካል የሆነው ቅርንጫፉ ታች ድረስ ይሄዳል እና ያ እንደማያሰራ የማያንቀሳቀስ ነው የተረዳ ነው። አባሎቻችን ክፍለ ሀገር ያሉት ችግር አለባቸው። ስለዚህ እኛ እንደ መርህም ይህንንም ማንሳት አለባቸው። የምን ጥያቄም ስላነሳን ወደ ድርድሩ ልንገባ በምናደርገው ጥረትም ድራዘማል የሚባለው ጨርሶ ህዝባችንን የሚያሳዝን ከህገ መንግስታዊ አግባብም የማይፈለግና የማይጠበቅ እርምጃ እንደመሆኑ አቋማችን አስቸኳይ ጊዜ አዋጅ በአስቸኳይ ይነሳ የሚል ጥያቄ ነው ያለን። የኦሮሞ ፌዴራሊስት ኮንግሬስ ኦፌኮም በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የአስቸኳይ ጊዜ አዋጅ ላይ ያተኮረ ንግግር አስተያየት ሰጥቷል። የስራ አስፈጻሚ ኮሚቴ አባሉ አቶ ጥሩ ጥሩነህ ገምታ የአስቸኳይ ጊዜ አዋጁ ሲጀመርም ይህ ህገ መንግስታዊ ነው ወይም ህገ መንግስቱን በተጻረረ ሁኔታ የታወጀ ነው። ህገ መንግስታዊ ድንጋጌውን የሻረ አዋጅ ሆኖን እናገኘዋለን፣ ወይም ደግሞ ከህገ መንግስቱ ጋር የሚቃረን ሆኖ እናገኘዋለን። እንግዲህ ጠቅላይ ሚኒስትሩ የህዝብ መረጃ አሰባስበናል፣ ከዚህ ውስጥም ሰማኒያ ሁለት በመቶ አግኝተናል ብለዋል። የህዝብ መረጃን ካሰባሰቡ ተቀባይነት የማይኖረው ለምንድን ነው? የህዝብ መረጃ ሲባል ግልጽና ይፋዊ መሆን ይኖርበታል። በምን አይነት ሁኔታ ይሄን መረጃ እንዳሰባሰቡ ለመላው የኢትዮጵያ ህዝቦች ግልጽ ያደረጉበት ነገር የለም። ይሄንን ሲናገሩም የሰጡት ማብራሪያ የለም። ስለዚህ የራሳቸው የሆነ ምክንያት ሊፈልጉለት ካልሆነ በስተቀር የህዝብ አስተያየት የተሰበሰበበት እና ህዝብም ደግሞ ህገ መንግስታዊ የሆነ መብቴ ይሻር ብሎ አስተያየት የሚሰጥበት ምክንያት እኔ መሪ አንጻር ትርጉም አይሰጠኝም። እነዚህ የቀሩት በአስቸኳይ ጊዜ አዋጁ ላይ በከፊል የተነሱት መብቶች የሚጠቅሙት ነገር ምንድን ነው? መነሳታቸው የሚሰጡት ጥቅም አለ ወይ? ትናንትና የአስቸኳይ ጊዜ አዋጁ ሴክሬታሪያት እንደገለጸው የአስቸኳይ ጊዜ አዋጁ አካሎች ሳይሆኑ አስቸኳይ ጊዜ አዋጁን ለማስፈጸም የወጡ መመሪያዎች ላይ ነው ማሻሻያ የተደረገው። ነገር ግን ማሻሻያ አይደለም እየተጠየቀ ያለው፣ እየተሳሰበ ያለው ማሻሻያ ሳይሆን አዋጁ ራሱ ጭራሹኑ እንድነሳ የሚፈለግ ሆኖ ነው እኛ የምንረዳው። መነሳት ያለበት ነው እንጂ መሻሻል ያለበት ነገር አይደለም። በጣም አመሰግናለሁ። አቶ ጥሩነህ ጊዜ ልስጥልኝ። ስለሰጣችሁኝ እድል እኔም አመሰግናለሁ። የሕዝብ ተወካዮች ምክር ቤት አንድን ያስቸኳይ ጊዜ አዋጅ በተደጋጋሚ እንዲታደስ የማድረግ ስልጣን አለው። የአሁኑ አዋጅ ሊታደስ የሚችለውም በዚህ መንገድ በምክር ቤቱ ሲደገፍ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከኤርትራ በየቀኑ ሁለት መቶ የሚሆን ሰው ወደ ኢትዮጵያ እንደሚሰደድና ከመካከላቸውም አምስት ከመቶ የሚሆኑት የአገሪቱ ወታደሮች የነበሩ መሆናቸውን የኢትዮጵያ ጠቅላይ ሚኒስትር ዛሬ እንደገለጡት አይነት ቀደም ሲል ከኢትዮጵያ ለተሰማ መግለጫ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የሚከተለውን ተናግረው ነበር። ሰዎች ከኤርትራ የሚወጡት እዚህ ሀገር የፖለቲካ ማሳደድ ስላለ አይደለም። የሚወጡት ሰዎች ከሦስትና ከአራት ዓመታት በኋላ ጎብኚ እየሆኑ ይመጣሉ። ዋናው ችግር ጨቋኝ መንግስት ወይም የተሳሳቱ የምጣኔ ሀብት ፖሊሲዎች ወይም ለኑሮ የማይመች ሁኔታ አይደሉም። ዋናው ችግር ጦርነትና ከኢትዮጵያ የሚመጣው የጦርነት ስጋት ነው። በመጀመሪያ ደረጃ ይህ መቆም አለበት። ኢትዮጵያ በዓለም አቀፍ ሕግጋት መሠረት ግዴታ አለባት። የአውሮፓ ሀገሮች ኢትዮጵያን ግዝፈት ባለው ሁኔታ ይደግፏታል። በኢትዮጵያ ላይ ጫና የማሳደር አቅም አላቸው። ስለዚህ ይህንን ጫናቸውን ኢትዮጵያ ሰላም እንድትሰጠን ለማድረግ ማሳደር አለባቸው። እንደ ሕዝብ፣ እንደ አገር በሰላም የመኖር መብት አለን። ይህ ሁኔታ መፍትሔ እንዳገኘ፣ እነዚህ ችግሮች ሁሉ እንደሚወገዱ አረጋግጥላችኋለሁ።